ማህበራዊ ሚዲያን ለበጎ ዓላማ ለሚያውሉ ግለሰቦችና ቡድኖች በየዓመቱ ዕውቅና የሚሰጠው ሁለተኛው የጣና ሽልማት ሰሞኑን ባህር ዳር ከተማ ተካሂዷል። አስቴር ምስጋናው ተከታዩን ልካልናለች። በኢትዮጵያ በ2010 ዓ ም ማህበራዊ ሚዲያን በኃላፊነት ተጠቅመው ሀገርንና ወገንን የሚጠቅም ስራ የሰሩና በተጠቃሚዎች ዘንድ ተጽዕኖ የፈጠሩ ከመቶ እጩዎች ውስጥ በ16 ዘርፎች ተለይተው የእውቅና ሽልማት ተሰጥቷቸዋል። ከእነዚህ መካከል በስነ ጽሁፍ ዘርፍ ዲያቆን ዳንኤል ክብረት አንዱ ነው። እኔ አንድ ለአምስት አንድ ለስድስት መጽሐፍ በሚሰጥበት ጊዜ የተማርኩት እና የመጽሐፍን ችግር አውቀዋለሁ። አሁን ግን በማህበራዊ ሚዲያ ብዙ መረጃዎችን ታገኛለ። ለበጎ ለመጠቀም የተነሳ ትውልድ ከተፈጠረ በጣም በጣም በጣም በጣም ጠቃሚ ነው። በጣም እድገትን የሚያቀላል። በጣም ብዙ ነገሮችን ማቀላጠፍ ይችላል። በእርዳታ እኮ የምናየው ነው። ድሮ እርዳታ ለመሰብሰብ የት ሀገር ነው የምንደርሰው? ዛሬ እኮ አንድ ቦታ ሆኖ እርዳታ በመሰብሰብ በመላለም ያሉ ሰዎች ለወገኖች እርዳታ እንዲያደርጉ ማድረግ እኮ ይቻላልና ለዚህ መጠቀም እንዲያውም እዚህ ድረስ በጣም ቀላሎች ነገሮችን ማቅለያ ሆነዋል ማከበጃም ደግሞ ማድረግ ትችላል። በጤና መረጃ ዘርፍ ተሸላሚ የሆነችው ደግሞ ወይዘሮ ራሄል ሞገስ የዶክተር አለ መስራች ና ባለቤት ናት። እንግዲህ ዛሬ የተሸለም ነው በዚሁ በጤና ዙሪያ ማለት ነው። በጤና ዘርፍ ላይ ነው ምን ምን ሰራችሁ? በጤና ዘርፍ ላይ ፌስቡክን በተመለከተ ማህበራዊ ሚዲያ ወደ መቶ ሰማኒያ ስድስት ሺህ በላይ ፎሎወርስ አለ እና ለነሱ በየቀኑ ሶስት ወይንም አራት የተለያዩ ፖስቶችን አዌርነስ ሊሆን ይችላል ፕሪቨንሽን ላይ ቀድሞ እንዴት መጠንቀቅ እንዳለባቸው በየቀኑ በምናወጣው ነገር በዙም ማህበረሰብን ጠቅመናል ብዬ አስባለሁኝ። እዚህ ሁሉ ነገር የረዳን ካለምንም ማስታወቂያ ሶሻል ሚዲያው ምን ያህል ሰው ላይ እንደሚደርስ እያየ ነው ነው እና በጣም ጠቅሞናል ብዬ አስባለሁ። በጥሩ ጎን ለተጠቀመበት በጣም ብዙ ጥሩ ጎን አለው። በዛ ደግሞ በሚያፈርሰው ነገር ደግሞ ከሄድሽ እንደዛው ነው ማለት ነው። ሰላምም የሚሰጥ አይመስለንም እኛ አንድ ሰው መጥቶ በዛ በፌስቡክ አድርገን ኮሜንት በሚሰጡ ሰዓት በምንሰጣቸው መልስ በጣም ምን ያህል ደስተኛ እንደምንሆን ነው የምናየውና፣ ፌስቡክ በጣም ለጥሩ ነገር ለተጠቀመበት በጣም ጥሩ ነው። ሌላው በበጎ አድራጎት ልማት ዘርፍ የእውቅና ሽልማት ያገኘው አቦጊዳ ሮትራክት ነው። የዚህ የቡድን ማህበራዊ ሚዲያ ተጠቃሚ ተወካይ በሽልማቱ ላይ ያስተላለፉት መልእክት ይሄው ነው። ናርዶ ስለሽ ይባላለሁ። የሮትራክ ክለብ አቦጊዳ ፕሬዚዳንት ነኝ። የተሸለምንበት ዘርፍ የበጎ አድራጎት ዘርፍ ነው። የምንሰራቸው የበጎ አድራጎት ስራዎች በዋነኛነት የደም ልገሳ ፕሮግራም ነው። በየሶስት ወሩ የምናካሄደው ላላፉት አስራ አራት አመታት ስናደርገው የቆየው ነው። ሌላው ብራና ፕሮጀክት የሚባል አለን። ሁልጊዜ በየአመቱ የትምህርት መሳሪያ መግዛት ለማይችሉ ተማሪዎች የምናሟላበት ነው። በዚህ አመት ከአንድ ሺህ አምስት መቶ በላይ ለሚሆኑ ተማሪዎች ማድረስ ይችለናል። ሌላው ለሴት ተማሪዎች የንጽህና መጠበቂያ ሞዴስ ዶኔት እናደርጋለን። ምክንያቱም እሱን በማጣት ከትምህርት ቤት የሚቀሩ ልጆች እንዳሉ ሴት ተማሪዎች እንዳሉ ስለሰማን ሌላው የ የምገባ ፕሮግራም አለ። ሁል ጊዜ ቁርስና ምሳ የምናበላቸው ወደ 120 የሚጠጉ ተማሪዎች አሉ፣ ፈረንሳይ አካባቢ የሚገኝ ህዝባዊ ሰራዊት የሚባል ትምህርት ቤት። ዛሬ ሁለት እንድንሸለም የሆነው እነዚህን ስራዎች ሶሻል ሚዲያ ላይ በማስተዋወቃችን ነው። ጥሩነቱ ሶሻል ሚዲያ ላይ ብዙ ጊዜ ሪሰንትሊ በተለይ ኔጌቲቭ ነገሮች ነው በብዛት የምንሰማው ሰማው። በተለይ በዚህ ወቅት እንደዚህ በበጎ ስራ የተሳተፉ ሰዎች ሶሻል ሚዲያን ለበጎ ነገር የተጠቀሙ ሰዎችን የሚሸልም አካል መኖሩ ትልቅ ነገር ነው። እኛም እዛ ላይ በምናደርገው እንቅስቃሴ የተሸለም በዘመራ መልቲሚዲያና ፕሮሞሽን እንዲሁም ሰለሞኒክ ኢንተርቴይንመንት አዘጋጅነት ከአመት በፊት የተጀመረው የጣና ሽልማት ወይም ጣና ዋርድ ዋና አላማ በመላ ሀገሪቱ የሚገኙ የማህበራዊ ሚዲያ አቀንቃኞችን ስራ የሚፈትሽ ሲሆን፣ በተለይ ሚዲያውን ምን ያህል ለበጎ አላማ አውለውታል የሚለው ትኩረት ያገኛል። ሰለሞን ምረት እባላለሁ የጣና ሽልማት አዘጋጅ። እንግዲህ መስፈርታችን የሆነው አንደኛ የመጀመሪያው መስፈርት ጥቆማ ነው። ህዝቡ በራሱ ያምንባቸዋሉ የሚለው መንገድ የመጀመሪያው መስፈርት ነው። ስለዚህ ገጽ አለን፣ የፌስቡክ ገጽ ጣና ዋርድ፣ ጣና ሽልማት የሚባል ህዝቡ በዛ እየገባ ጥቆማ ይሰጣል። የማህበራዊ ሚዲያ ተጠቃሚ ማለት ነው። ስለዚህ ዘንድሮ አዘራር ወደ አርባ ዘጠኝ ሺህ የሚያህል ህዝብ ጥቆማ ሰጥቶናል። ከዛ ውስጥ ከተጠቆሙት ውስጥ እንግዲህ ለዚህኛው አመት የሚያሟሉትን መስፈርት ያሟላሉ የሚለውን እንገመግማለን ያ መስፈርቶቹ ብዙ ናቸው ነገር ግን የመጀመሪያ የተከታይ ብዛት በራሱ ይዘቱ የሚጽፉት ነገር ከዘርፉ ጋር ያለው ተቆራኝነትና ይዘቱ ምን ይመስላል የሚለውን ነገር ይታያል ከዛ ውጪ ምን ያህል በአመት ውስጥ በአንድ አመት ውስጥ የሰሩት ስራ ግምት ውስጥ ይገባል ከሀምሌ አንድ ሁለት ሺ ዘጠኝ እስከ ሀምሌ አንድ ሁለት ሺ አስር ድረስ የሰሩት ነው የታየው ከዛ ውጪ በሳምንት ምን ያህል ያጋራሉ መረጃዎችን ምን ያህል ሰው ፈረጆች ይጋራቸዋል የሚለው ነገር ሚዛናዊ ነው ወይ የሚሰሩት የሚሰፉት ነገር። ከዚያ ደግሞ ምን ያህል ፕሮፋይላቸው የተሟላ ነው ወይ የተሳሳተ አካውንት ነው ወይ የሚለውን እራሱ ራሱ እንላያለን። ስለዚህ ያንን ለማድረግ ደግሞ ፎርም እንልክላቸውና የሚልኩ የሚሞሉት ፎርም አለ። በፍቃደኝነት ላይ ብቻ የተመሰረተ ሽልማት የኛ። ስለዚህ የሚሞሉት ፎርም አለ። ያንን ፎርም ከቦሉ በኋላ ነው ወደዚህ እናስተብ። ስለዚህ በእነዚህ ሂደቶች ሀሰተኛ አካውንቶችን እንላያለን ማለት ነው። ዘንድሮ ሁለተኛ ዓመቱን የያዘው የጣና ሽልማት ባለፈው ዓመት ማለትም በ2009 ዓመተ ምህረት በ10 ዘርፎች ነበር የእውቅና ሽልማት የሰጠው። ዘንድሮ በ16 ዘርፎች እውቅና የሰጠ ሲሆን በቱሪዝም ዘርፍ አቶ ጌትነት ተመስገንን፣ በትምህርትና ማህበራዊ አገልግሎት ቡክ ፎር ኦል፣ በኪነ ጥበባት ትርክት ያዩ ግነት፣ በፎቶግራፍ ዘርፍ ኢትዮፒስ ፎቶግራፍ እና ሌሎች መቶ የሚሆኑ የማህበራዊ ሚዲያ አቀንቃኞች እውቅና ተሰጥቷቸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።